ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል ርማዮ ጌርካ ብዙሕ ወጻኢታት ናይ መፋጠን ኢልካ ተእትወሉ ቀመማት የፈጠራ ስራዬ የፕላስቲክ ውጋጁን በከፍተኛ የውሃ ሙቀት በማሟላት ወደ ነዳጅ ኃይል ለመቀየር የሚያስችል ነው። ሂደቱን ለማፋጠን ምንም አይነት ኬሚካል ወይም ቅመም መጠቀም ሳይጠይቅ በአነስተኛ ወጪ ይከናወናል። የፕላስቲክ ተረፈ ምርቶችን ለኃይል ምንጭነት በሚያውል ፈጠራው አማካኝነት ሀገር አቀፍ ሽልማት አሸናፊ የሆነችው ልድያ ተክለሃይማኖትን ነው፣ ቀደም ብለን የሰማናት የምሽት እንግዳችን አድርገናታል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናደውን እንሻገር። የከፍተኛ ተቋም ትምህርቷን በኬሚካል ኢንጂነሪንግ ያጠናቀቀችው ወጣት ሊዲያ ተክለሃይማኖት በተማረችበት የሙያ መስክ በመስራት ላይ የምትገኝ የፈጠራ ባለቤት ናት። በአስመራ ከተማ የምትኖረው ሊዲያ የፕላስቲክ ተረፈ ምርቶችን በውሃ ኃይል ወደ ነዳጅ ለመቀየር የሚረዳና የፈጠራ ስራዋ የሀገር አቀፍ ሽልማት አሸናፊ አድርጓታል። ያስመራው ባልደረባችን ብርሃነ በረህ ነው ያነጋግራት በመቀጠል ይቀርባል። የከፍተኛ ተቋም ትምህርቷን በኬሚካል ኢንጂነሪንግ ያጠናቀቀችው ወጣት ሊዲያ ተክለ ሃይማኖት በተማረችበት የሙያ መስክ በመስራት ላይ የምትገኝ የፈጠራ ስራ ባለቤት ናት። የፈጠራ ስራዋም የፕላስቲክ ውጋጆችንና ተረፈ ምርቶችን በውሃ ኃይል ወደ ነዳጅ ለመቀየር የሚረዳና ሰማኒያ ከመቶ ብቃት ያለው ግኝት እንደሆነ ሊዲያ ለአሜሪካ ድምፅ ተናግራለች። ድማይ ውዒ ጌርካ ብዙሕ ወፃኢታት ናይ መፋጠን ኢልካ ትእትወሉ ቀመማት የፈጠራ ስራዬ የፕላስቲክ ውጋጁን በከፍተኛ የውሃ ሙቀት በማሟላት ወደ ነዳጅ ኃይል ለመቀየር የሚያስችል ነው። ሂደቱን ለማፋጠን ምንም አይነት ኬሚካል ወይም ቅመም መጠቀም ሳይጠይቅ በአነስተኛ ወጪ ይከናወናል። በአለም ደረጃም በሃርቫርድ ዩኒቨርሲቲ በናሙና ደረጃ ከተሞከረው ፕሮጀክት በቀር በሌላ ሀገር ያልተሰራ አዲስ አይነት ቴክኖሎጂ ነው። ግኝቱ 80 በመቶ ምርት የመስጠት ብቃትም አለው። የደረቅ ቆሻሻ በአጠቃላይ የፕላስቲክ ተረፈ ምርት ደግሞ በተለይ በአካባቢ ላይ ከሚያስከትለው ብክለት አንጻር በዓለም አቀፍ ደረጃ አነጋጋሪና መፍትሄ ያላገኘ ጉዳይ መሆኑ ለፈጠራ ስራው እንዳነሳሳት ሊዲያ ታስረዳለች። በጉዳዩ ላይ ጥናት በማካሄድ ከብዙ ትጋት በኋላ ፕሮጀክቱን በንድፈ ሀሳብ ደረጃ እንደቀረጸችው የተናገረችው ሊዲያ እንደ ኤውሮጳውያኑ አቆጣጠር በ2022 በቶታል ስታርታፕ ኤርትራ ውድድር ላይ በፕሮጀክት ሐሳቧ ተካፍላ የገንዘብ ሽልማ 전화 <놀람> እውቅና እንዳገኘች ታስታውሳለች። ባለፉት ስድስት ወራት የፈጠራ ሀሳቧን ወደ ተግባር ለመለወጥ ሙከራዎችን ስታደርግ እንደቆየች ገልጻ ለዚህም ውጋጅ ፌስታሎችን፣ የውሃ ፕላስቲኮችንና የመኪና ጎማዎችን እንደ ግብዓት እንደተጠቀመች ትናገራለች። የማምረቻ መሳሪያዎቹን ግን በሀገር ውስጥ ለማግኘት ስላልቻለች ያገለገሉ ብረታ ብረቶች ከሚሸጡበት ቦታ ገዝታ አስመስላ በማዘጋጀት ሙከራውን እንዳደረገች ሊዲያ ትገልጻለች። የጋዝ ለመፍለጥ ሊዲያን ያጋጠማት አንዱ ችግር ነበር። የተፈለገውን መጠን ነዳጅ አግኝታ ስራዋን በአሰበችው ደረጃ ለማድረስ ባትችልም በተገኘው መጠነኛ ነዳጅ ባደረገችው ሙከራ የፈጠራዋን እውነት ለማረጋገጥ እንደቻለች ሊዲያ ታብራራለች። የተወሰነ ቢሆንም ምርት ማግኘት መቻል አንድ ጥሩ ነገር ነው። የተገኘው አስር ሚሊ ሊትር ቢሆንም ፈጠራው ተግባር ላይ መዋል እንደሚችልና ና የነዳጁን አቅም ለማወቅ አስችሎኛል። ሙከራው በመሀል በመቋረጡ ተጨማሪ ውጤት ለማግኘት አልቻልኩም። ለሙከራ ከተጠቀምኩት አምስት ኪሎ ግራም ፕላስቲክ ወደ አንድ ኪሎ የሚጠጋ ዝቃጭ ተገኝቷል። ይህ ደግሞ ለከሰልና ለአስፋልት መስሪያ ይጠቅማል። የፕላስቲክ ውጋጆችን ወደ ነዳጅ የመለወጥ ስራ አዲስ አይደለም የምትለው ሊዲያ ከዚህ በፊት ፕላስቲክ በማቃጠል ነዳጅ የማውጣት የተለያዩ ሙከራዎች እንደተካሄዱ ታመለክታለች። ውጤታቸው ግን አጥጋቢ ባለመሆኑ ብዙም እንዳልቀጠለ ጠቁማ እርሷ የተጠቀመችበት ቴክኖሎጂ በብዙ መልኩ የተሻለ እንደሆነ ታስረዳለች። የማይን ኢንቫይሮንመንታል ፍሬንድሊ ማለት ብዙ ካለ ወጣይታት ና በመጀመሪያ፣ ውሃን የሚጠቀመው ከኬሚካል ነጻ የሆነና ከምህዳሩ ጋርም ተስማሚ ነው። ከፕላስቲኩ የሚወጡና በጤና ላይ ጉዳት የሚያደርሱ እንደ ሰልፈርና ሌሎች ከፍተኛ የብረት ይዘት ያላቸው ንጥረ ነገሮች ተለይተው እንዲቀሩ በማድረግ የግሪን ሀውስ ጋዝ ልቀትን ስለሚቀንስ የሚመረተው ነዳጅ ንጹሕ ነው። ከፈሳሽ ነዳጅ በተጨማሪም ቡታ ጋዝና ከሰልም ይገኛል። ስለዚህ ጋዙ ተመልሶ ውሃውን ለማፍላት ይጠቅማል ላ ውሃ ቀዝቅዞ ዳግም ጥቅም ላይ ሲውል ወደ 200 ዲግሪ ሴልሸስ ሙቀት ደረጃ ስለሚኖረው ተመልሶ ለማፍላት ትንሽ ኃይል ብቻ ነው የሚያስፈልገው። በዚህም ፕሮጀክቱ የኃይል ፍጆታ ለማሟላት ይረዳዋል። በአጠቃላይ ብክነት የሌለውና ወጪውን በአጭሩ መልሶ ትርፋማ የሚያደርግ ግኝት ነው። የፈጠራ ስራዋ ከ17ቱ የ2030 የምዕተ ዓመቱ የልማት ግቦች አኳያ 11 የሚደርሱትን በማሳካት ረገድ ያለው ጠቀሜታ ሲታይ ፋይዳው ቀላል እንዳልሆነ ሊዲያ ታስገነዝባለች። ከእነርሱም ውስጥ በጤና ጥበቃ፣ በአየር ንብረት ለውጥ፣ በብዝሃ ሕይወት ክብካቤ፣ በአረንጓዴ ልማት፣ ድርቅና ረሃብን በመቋቋም፣ በታዳሽ ኤነርጂ አቅርቦትና በመሳሰሉት ተያያዥ ጉዳዮች ያለው በጎ ተጽዕኖ ተጠቃሽ ነው። በኤርትራ በየዓመቱ ከሚወጣው ወደ 79000 ቶን ደረቅ ቆሻሻ ውስጥ 11 በመቶው ወይም 8000 ቶኑ የፕላስቲክ ቆሻሻ ነው ትላለች ሊዲያ። ከዚህ አኳያ ፕሮጀክቱ ሙሉ በሙሉ በአገር ውስጥ ተግባራዊ ሲሆን የነዳጅ አቅርቦትን በአምስት እጥፍ በማሳደግ ለህብረተሰቡና ለአገር አጠቃላይ እድገት ትልቅ ጠቀሜታ እንደሚኖረው ሊዲያ አመልክታለች። ምሰረ ዝገበርኮ መፅናዕቲ ዓመታዊ ፍቅድ ብዝገበርኮ ባደረግኩት ጥናት የነዳጅ አከፋፋይ ቶታል ድርጅት በየአመቱ 1500 ቶን ነዳጅ ዘይት ወደ ኤርትራ ያስገባል። በኤርትራ ከሚጣለው 8000 ቶን የፕላስቲክ ውጋጅ እስከ 7000 ቶን ነዳጅ ማምረት ይቻላል። በዚህም የሀገሪቷ የነዳጅ ፍጆታ ከማሟላትና ለነዳጅ የሚወጣ የውጭ ምንዛሬ ከማስቀረት በተጨማሪም የነዳጅ ወጪንም ስለሚቀንስ የትራንስፖርትና የኤሌክትሪክ ዋጋ ይቀንሳል። በአጠቃላይ የፕላስቲክ ውጋጅ የሚያስ የሚያስከትለው ምክነት እንዲቀንስና የሀገሪቷ አመታዊ ጠቅላላ ገቢም እንዲያድግ ይረዳል። ለፈጠራው ስራዋ የሚያስፈልጉ ግብአቶችን በቅርቡ አለማግኘትና የኤሌክትሪክ መቆራረጥ ሊዲያ ለተያያዘችው ጥረት ዋና ተቅዳሮቶች ናቸው። ይሁንና በቀጣይ በተሻለ ቃና በሌላ ዲዛይን ሙከራዋን ለመቀጠል ከተለያዩ ባለሙያዎች ጋር በትብብር እየሰራች እንደሆነ ሊዲያ ጠቁማለች። በቅርቡም ተጨማሪ ሙከራ ለማካሄድ በጥረት ላይ እንደምትገኝ ነግራኛለች። ለአሜሪካ ራዲዮ ብርሃነ በርሀ አስመራ። ብርሃነ በረህን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ያለ ጊዜያቸው የተወለዱ ልጆቻቸው የአይን ብርሃናቸውን ያጡባቸውና እክሉ ያገናኛቸው እናቶች አንድ ገባሬ ሰናይ ተቋም አዲስ አበባ ላይ መስርተዋል። ከትምህርት ገበታ ርቀው በየቤታቸው የተቀመጡ የችግሩ ተጠቂ ህፃናትን ለመርዳትም እየጣሩ ይገኛሉ። ኤደን ገረማው በጉዳዩ ላይ ቀጣዩን ዘገባ አሰናድታለች። ሳራ ወልዴና ሰናይት የኋላ ወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚቀሩት ተሞክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ውኋላ ወርቅ። ያው መጀመሪያ ሀዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩ ነው የምታስቢው እና ፊቸር ላይ ምንድን ነው መሆን ያለበት ብለሽ ስታስቢው፣ ኢትዮጵያ ውስጥ ስታስቢው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ፣ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድን ነው ይህ ልጅ ምንድን ነው የምናደርገው? እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደ ምናለ ወደ ውጭ ስፖንሰር ያገኘኝ ሰው ባያገኘው ና ወጥቼ ውጪ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድን ነው የተሰማኝ በቃ አህለካ እንደን አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው ስጠይቃቸው ነ እኛ ኮ የሄደን ነበር እንደዚህ እንደዚህ የሚፈልጉት እነሱ በስምንት አመት በላይ ሲሆኑ ነው የሚቀበሏቸውና ከዛ በፊት አይቀበሏቸውም። እዛ ተመልሼ ሳስበው አሁን ልጅ ማየት ውጪ ሁሉም ነገር ያደርጋል እንደ ልጅ ማለት ነው እንደ ልጅ ብዙ ነገር ያደርጋል ሲያስቀምጫው ድምፅ የሰማበት ቦታ ይሄዳል። ድምፅ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋል ህጻናት የሚባለው ነገር መዋል አለበት፣ እውነት ነው፣ መጫወት አለበት፣ ከልጆች ጋር ከመገናኘት አለበት የሚለውን ነገር ነው ያሰብኩት። እና እና እንዴት ነው ምናምን ስልናቸው እንደዚህ እንደዚህ ያስበናል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባቸ ያሉ እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው ይጫወታሉ። ኮሚኒኬት ያደርጋሉ ሬልም መነካከት ጀምረዋል ብዙዎቹ። እንዲሁም ደና የሚማንትን የሚሉ የሚችሉም ልጆች አሉ። ነሳሚ ምድሜ ከፍ ያሉ ችላሉ ማለት ነው። ሳራ እና ሰናይት ልጆቻቸው ከጊዜያቸው ቀድመው በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች። ያለ ጊዜው የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት። አሜንም እና ወልደው አንድ ኪሎ ነበረ። ከተወለደ በኋላ ክፍል ነበረ፣ ሙቀት ክፍል ውስጥ ሁለት ወር ከቆየ በኋላ ነው እንግዲህ። ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። እኛ ያው ከወጣሁኝ በኋላ ነው በአምስት ወሩ ነው አይኑን ሸውረር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል። አሁን ምንም አይነት ህክምና አይኖረውም፣ አምስተኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛም በኋላ ያሌድኩበት ሆስፒታል የለም፣ በምችለው በእምነቴ ሞክሬያለሁ፣ ግን የምችለውን ህክምናም አድርጌለታለሁ። ዳም አድርጓል አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከአምስተኛ ደረጃ ወደ አራተኛ ደረጃ ሬቲና ከተለጠፈለት፣ ትንሻውን ብርሃን ነገር ይከተላል ማለት ነው። ቀድሞ በግራፊክስ ሙያ ላይ የነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጥበትን ሂደት ታስረዳለች። አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተናል ፈልገን፣ በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ ስምንት አመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ በተለያየ ቦታ ተገናኝተን ነው ይህንን ድርጅት እንመስረት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው። ቪዥን ማየት ተሳናቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው። አስተማሪ አይደለውም። በእውቀቴ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌሎች ጓደኞቹ ፎርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንነጋገር አጠቃላይ ሰባት ነን ከእነሱ ጋር ተገናኝተን ምንድን ያወራ ነው? ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች፣ መዋለ ህጻናት ማለት ነው። እንደ ሀገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ህጻናቶች አሉ። እነዛ ህጻናቶችንም ማውጣት ማብቃት፣ እውቀት አላቸው ጭንቅላታቸው የሚገርም ነው፣ መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣን እና ይህን ድርጅት መስርተን ዛሬ ከስራችን ሰላሳ ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው። ቦርዱ ዋና ሰብሳቢ ሰናይት፣ ትምህርት ቤቱ በአሁኑ ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች። አካውንቲንግ ነው የምንሰራው፣ በፋይናንስ ላይ ነው የምንሰራው። እኔ ራሴ ትሬል መደረግ አለብኝ እኔ ብሬል ለማስተማር ግን፣ እኛ ያደረግነው ነው ምንድን ነው ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲኬሄድ ያደረግነው። እኛ ራሳችን ሰልጣኝ ነ ትምህርቱ በተለይ ብሬልን ሁን You know, your media እንደገና የአንዳንድ ዝግጅቶችን እንትን እያደረጉ እንድንማር እየታቀደ ያለው ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር። እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ፣ ቀጥታ ትምህርቱን ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጠናቸው እንጂ እኛ ቀጥታ ይሳተፍን አይደለም። ትምህርት ቤቱ በበጎ ፈቃደኞችና በወላጆቹ አቅም አዲስ አበባ ወደ ጆሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦ ዋናው ያለብን እኛ ችግር የቤት ኪራይ እና የአስተማሪ ደሞዝ ነው። የሚሸፍንልን ካገኘን እንደ መንግስትን ቢያየን ብለን የምናስበው የተዘጉ የተለያዩ ቤቶች ካሉ፣ ያንን ቤት በመስጠት መንግስትን ቢተባበረን። ከዚህ ውጪ ቢገላግለን። እኛ አሁን ሄዴክ የሆነብን ራስ ምታት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስቲር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖርሳውን ይዘው ቤት ውስጥ ይቀመጣሉ ወይ? ይህንን ነው እየፈራን ያለነው እና የኢትዮጵያ ሕዝብ እንዲሰሙ የምንፈልገው ይህንን ነው። ይሁን እንጂ ምንም አይነት ሟለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት የኋላ ወርቅ ተግዳሮቶች ቢኖሩም ራያቸው ሰፊ መሆኑን ነው የጠቆመችው። እንደ ራእይ እንግዲህ አሁን እኛ የምናስበው ልጃችንን አብዛኞቹን እንደ ልጅ ወጥተው እንደ ልጅ ተምረው እንዲገቡን የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያለን የመስፋት ራእይ አለ። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የዓይነ ስውርነት የመጣበትን ምክንያት ከምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ሪማቶ ዶርለድ የተባሉ እናቶች በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጩንም ማድረቅ ስላለብን መቀጠልም ስለሌለበት ማለት ነው ቀላል የሆነውን ነገር መቅረፍ እንችላለን። ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ አመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞች ና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። እደን እናመሰግናለሁ። በአማራ ክልል በተቀሰቀሰው የጸጥታ መደፍረስ ምክንያት ሊካሄድ የነበረው የላሊበላ ውቅር አብያተ ክርስቲያን የጥገናና ጥበቃ ስራ እንደተስተጓጎለ ተሰምተዋል። ከዚህ ጋር የተያያዘውን ዜና ደግሞ መስፍን አድራጊ ያሰማናል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ፍልፍል አብያተ ክርስቲያን ከጎበኙ በኋላ የፈረንሳይ መንግስት በገባው ቃለ መሰረት አብያተ ክርስቲያኑን የመጠገንና የመጠበቅ ስራ ጥናት የተጀምረው ከአራት ዓመታት በፊት ነበር። ይሁን እንጂ መጀመሪያ በኮቪድ-19 ወረርሽኝ፣ በኋላም በሰሜኑ ጦርነት ምክንያት ጥናቱ ተጓቶ ቆይቷል። የሰሜኑ ጦርነት በፕሪቶሪያው የሰላም ስምምነት በመቆሙ በኢትዮጵያ የፈረንሳይ አምባሳደር ሬሚ ዋሪሾክስ ሀገራቸው በጅምሮ የተቋረጠውን የላሊበላ ፕሮጀክት እንደምታስቀጥል ዳግመኛ ቃል ገብተው ነበር። ሆኖም በአማራ ክልል የተቀሰቀሰው የጸጥታ መደፍረስ የጥገና ጥናቱና ትግበራው በታቀደላቸው መሰረት ተፈጻሚ እንዳይሆኑ እንቅፋት እንደፈጠረ ተመላክቷል። በላሊበላ ከተማ አስተዳደር የባህል ቱሪዝም ጽህፈት ቤት የቅርስ ጥናትና ልማት አስተባባሪ ማንደፍሮ ታደሰ የፈረንሳይ አጥኚ ቡድኖች ወደ አካባቢው በመጣት ጥናቱን በማካሄድ ወደ ተግባር ስራው ለመግባት ሁለት ጥናቶች ስለሚቀሩ እነዚህ ሁለት ጥናቶች ባለማጠናቀቃቸው ምክንያት የጥገና ስራው ዋናው ፕሮጀክት ማለት ነው የመጠለያ ማንሳትና አዲስ መጠ መጠነያ መስራት እንዲሁም ዘላቂ ጥገናዎችን የመጠገን ስራ ቤተ ክርስቲያኑ አካላት የጉዳት አይነቶች አሉ፣ ስንጥቆች አሉ፣ የተንጠለጠሉ ዋለቶች አሉ። እነሱን በቋሚ ጥገና ስራው ማካተት ነው። እነሱን ዘላቂነት የመጠገን ስራው ፕሮጀክት ለመጀመር ሁለት ጥናቶች መጠናቀቅ ነበረባቸው። እሱ ባለመሆኑ ዋና ፕሮጀክት ስራው ባለበት የዘገየ መሆኑን መግለጥ ነው። እንደ ድርጊት መርሃ ግብሩ ጥናቱ በሁለት ሺህ አስራ አንድ ዓመተ ምህረት ላይ ተጀምሮ በሶስት አመት ውስጥ ከተካሄደ በኋላ የጥገናና ጥበቃ ሂደቱ ደግሞ በሁለት 2015 ዓ ም መጠናቀቅ ነበረበት። ይሁንና የጥገና ስራው አለመጠናቀቅ ቀደም ብሎም ቅርሱ ላይ ይስተዋል የነበረውን አደጋ እንዳያባብሰው አስተባባሪው ያላቸውን ስጋት ያመለክታሉ። የኢትዮጵያ መንግስትም የፈረንሳይ መንግስትም የሁለትዮሽ ስምምነት ሲፈጽሙ ቅርሶቹ ላይ የደረሰውን ጉዳት መጠገንና ለሚቀጥለው ትውልድ እንዲተላለፉ ማድረግ ነው ዋና ዓላማው። ስለዚህ ይሄ ባለመሆኑ ነባሩ መጠለያ ይወድቃል የሚል ስጋት በማህበረሰቡ ዘንድ አለ። የምታያቸውም አንዳንድ ጉዳቶች አሉ። ለስጋት ነው ለቅርሶቹ ይሄ መጠለያ ቢወድቅ አያድርግና ቅርሶቹ ላይ የሚያሳድረው ተጽዕኖ በጣም የከፋ ይሆናል እና ይህ ትልቅ ቅርስ የዓለም አቀፍ ቅርስ እያየኸው ልታጣው የምትችልበት ሁኔታ አለ። በተባለው ጊዜ ገደብ ባለመጀመሩ ቅርሶቹ ላይ የሚደርሰው ጉዳት ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። አየር ንብረቱን በራሱ የተቀያየረበት ሁኔታ አለ። በጣም ኃይለኛ ንፋስ አለ፣ ሙቀት አለ። እነዚህ በመጡ ቁጥር መጠለያው ላይ የሚያሳድረው ተጽዕኖ አለ። ከዓመት በፊት በነበረው ዋጋ የፈረንሳይ ልማት ኤጀንሲ እና የኢትዮጵያ ገንዘብ ሚኒስቴር ለቅርሱ ጥገናና ጥበቃ የመጀመሪያ ክፍል ፕሮጀክት የ260 ሚሊዮን ብር ስምምነት ተፈራርመው ነበር። በወረርሽኝና በጦርነት ምክንያት የጥገናና ጥበቃ ስራው በተደጋጋሚ እየተጓተተ በመሆኑ የፈረንሳይ መንግስት ወደ ኋላ እንዳይል ስጋት አለን ይላሉ የአካባቢው ነዋሪዎች። የነዋሪዎቹን ስጋት የሚጋሩት የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድ ከፈረንሳይ መንግስት ጋር ተጨማሪ ዲፕሎማሲያዊ ንግግር እንደሚያስፈልግ ይናገራሉ። በሰሜኑ ኢትዮጵያ ክፍል በነበረው ጦርነት ኢንፋክት ፖለቲካል ዲሲሽንም ጭምር በመሆን ጭምር ለመጓተት ችሎ ነበረ በ በኋላ ላይ ግን እንደገና እንዲጀመር ሆኗል። የክልላችን ባህልና ቱሪዝም ቢሮ የኛ ቢሮ ያለው ሮል በዚህ ላይ የተቋቋመ ስትሪንግ ኮሚቴ አለ። የቅርስ ጥበቃ ባለስልጣን፣ የፈረንሳይ ኤምባሲ ሚኒስቴር መስሪያቤቱና እኛ ያለንበት ቅርሱ በሚሰራበት ዙሪያ የምንነጋገርበት እስካሁን ድረስ ሰስተኔብል ላሊበላ የሚባለው ፕሮጀክት ያው ይሄው የፈረንሳይ መንግስት ፕሮጀክት ነው። ይሄም ራሱ በጥሩ ሁኔታ እስካሁን ሰዓት ድረስ ስራውን እየቀጠለ ነው። በዋናነት ሜጀር የሚባለው የቅርስ እድሳቱ ሼዱን የማንሳትና የማስተካከል ስራዎች ግን አሁንም ተጨማሪ የዲፕሎማሲ የቴክኒካል ስራም የሚፈልጉ ናቸው። በፈረንሳይ መንግስት የሚታገዘው ዘላቂ የላሊበላ ልማት ፕሮጀክት ኃላፊ ኪዳነ ማርያም ወልደ ጊዮርጊስ ደግሞ ፕሮጀክቱ በአንጻራዊነት የተሻለ አፈጻጸም እንዳለው ይገልጻሉ። አሁን እየሰራ ነው ያለነው እዛ ሳይቱ ላይ ሀያ ሁለቱ ቦታዎች ላይ የእርምት ስራዎችን መስራት፣ ባላላ ጥገና ሳይሆን እርምት የምንለው ለምሳሌ በጣም ሊወድቅ የሆነ ድንጋይ ከሆነ እሱን መልሶ ማስተካከል፣ ወደ ነበረበት መመለስ እንዲህ ነው። ስለዚህ በቤተ ሊባኖስ በቤተ መርቆሪዎስ ይህን ስራ ሰርተናል። ድልድዮች መሰራት ነበረባቸው ምክንያቱም የሚቀጥለው ዋናው የጥገናና የመጠለያ ስራ ሲመጣ ቅድሚያ የማረም ስራና የማስተካከል ስለሆነ እሱን እየሰራን ይገኛል። አርኪኦሎጂ ትልቅ ስራ ተሰርቷል። እሱን ተከትሎ የተከፈተ የውሃ መፋሰሻ ወይንም ትሬንች የሚባለው ነገር አለ። እሱ በዘላቂነት ለወደፊቱም ቢሆን ጥንት ተደፍኖ የነበረውን ነገር ከፍቶ ውሃው በዛው በነበረበት መልኩ እንዲፈስ ማድረግ ነው። ላሊበላል ይመጥናል በምንለው ደግሞ መንገዶችን ማስተካከል፣ እነዚህን ስራዎች እየሰራን እንገኛለን። ሞቅ ቀዝቀዝ የሚለው የግጭት ሁኔታ ከውቅር አብያተ ክርስቲያኑ የጥገናና ጥበቃ ስራ በተጨማሪ በቱሪዝም ፍሰቱም ላይ ሳይቀር ጫና እያሳደረ እንደሆነ አቶ ማንደፍሮ ይናገራሉ። ዋናው ፕሮጀክት ቢጀመር ለአካባቢው ማህበረሰብ እንደ ኢኮኖሚ አማራጭ ሆኖ ይጠቅም ነበር። ይህ ባለመሆኑ ከፍተኛ ረሃብ አካባቢ ላይ እንዲገባ፣ ህዝቡ ችግር ውስጥ እንዲወርቅ የተሆነበት ሁኔታ አለ። ምክንያቱም ቱሪዝም እንቅስቃሴው ስለቆመ ማለት ነው። በላሊበላ ከተማ አካባቢ የአስጎብኞች ማህበረሰብ ሳቢ ስታሉ ቀመሙ በበኩላቸው የ የጥገናው መጓተትና የቱሪዝም እንቅስቃሴው መስተጓጎል በአስጎብኝነት ህይወታቸውን በሚመሩ ሁለት መቶ የሚደርሱ የማህበሩ አባላትና ከመቶ በማያንሱ በማህበር ያልተደራጁ አስጎብኚዎች ህይወት ላይ ከፍተኛ ጫና እንደፈጠረ ጠቁመዋል ሰው አሁን በተረጅነት ደረጃ ላይ ነው ያለው እጅግ በሚያሳዝን በሚያሳፍር ደረጃ ራሱን ለልመና አጋልጦ የሚገኝበት ሁኔታ ነው ያለው ከዚህ ውስጥ ጋይዱ ወደ መቶ ዘጠና የሚገመት ቁጥር አብት ነን ያለ ነው በአንድ ትልቅ ማህበር ስር ነው ይሄ ጋይድ ብቸኛ ስራው ቱሪዝም ሆኖ ያለ ይሄው ስራው አደጋ ላይ ችግር ላይ በመውደቁ ምክንያት እንቅስቃሴውን ካቆመ እንግዲህ አራተኛ ዓመታችን ይዘናል። በተለይ አሁን ላይ ደግሞ ነገሮች የተወሳሰቡ ከድጡ ወደ ማጡ በሚያስፍል ደረጃ ነገሮች እጅግ አሳሳቢ ተስፋ አስቆራጭ ደረጃ ላይ ነው ያሉት። አንድ ጋይድ ሰርቶ ራሱን እና ቤተሰቡን ማስተዳደር የሚችልበት ደረጃ ላይ እንዳልሆነ ያለው ይሄ እንግዲህ ምንም በቃላት ለመግለጽ ትንሽ ይከብዳል። አንዳንዶቹ ለልመናም እንደገና ቤተሰባቸውን ይበትኑም አሉ። የላሊበላ ከተማ የሆቴል ባለንብረቶች ማህበር ሰብሳቢ ዮሐንስ አሰፋ ደግሞ በከተማዋ ከአምሳ በላይ ደረጃቸውን የጠበቁ ሆቴሎች እንዳሉ ገልጸው አሁን ሙሉ በሙሉ በሚባል ደረጃ ስራ አቁመዋል ይላሉ። ቀጥረው ያሰሯቸው የነበሩትን ከአምስት ሺህ የሚበልጡ ሰራተኞችን ለመበተን እንደተገደዱም አስታውቀዋል። በላሊበላ ከተማ ከአምሳ ሁለት ሆቴሎች በላይ ያሉን እነኚህ ሆቴሎች ከአምስት እና ከስድስት ሺህ በላይ ሰራተኛ ያሉ ናቸው። ዛሬ በገጠመን ችግር ቀደም ብሎ በኮቪድ በኋላም በትግራይ ጦርነት አሁንም ባለው ጦርነት ምክንያት ሁሉም ሆቴል ኦልሞስት በሚባል ደረጃ ተዘግተው ነው ያሉ ያሉት ሰራተኛም በትነናል። ምክንያቱም በተከታታይ ለአምስት አመታት ይሄን ያህል ጊዜ ሲደርስብን ለመቋቋም አልቻልንም። ዛሬ በወር አስር ሺ ብር ሳያታገኝ ሰራተኛ ደመወዝ መቶ እና ሁለት መቶ ሺ ብር ለመክፈል ከፍተኛ ችግር ነው። የባንክ ዳችንም ሰርተን መክፈል አልቻልንም። ዛሬ ሁሉም ሆቴል ባለቤት በባንክ ዳ ተወጥሮ ነው ያለው። ባንኮቹም ያው ለጊዜው የሚሰጡን መልስ ባናውቀውም እስካሁን ድረስ ያለውን ሁኔታ አላገናዘቡም። አንድና አንድ ክፈሉ እያሉ ነው፣ እያጣደፉ ነው ያሉ ይ እንግዲህ፣ አቤቱታ ለመንግስትም ለሁሉም እያሰማና ያለ ነው። በቅርቡ በመከላከያውና በፋኖ ታጣቂዎች መካከል በላሊበላ ከተማ ላይ በነበረ የተኩስ ልውውጥ ከደረሰው ሰብአዊ ጉዳት በተጨማሪ የቤተ መድኃኔ ዓለም መጠለያ በሶስት ቦታዎች ላይ የከባድ መሳሪያ ፍንጣሪ እንዳረፈበት የአይን እማኝን ጠቅሶ የአሜሪካ ድምፅ መዘገቡ ይታወሳል። በወቅቱ የአካባቢው አስተያየት ሰጪዎች ቢቻል ግጭቱ በድርድር እንዲፈታ፣ ካልሆነ ደግሞ ተፋላሚዎች ውጊያቸውን ቅርስ ካለበት ቦታ እንዲያርቁ ጠይቀው ነበር። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም አቀፍ የሰው ልጆች ቅርስነት በተመዘገበው የቅዱስ ላሊበላ ውቅር ቤተ ክርስቲያን አካባቢ የሚስተዋለው በጦር መሳሪያ የታገዘ ግጭት እንደሚያሳስበው ገልጾ ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አድራጌ መስፍንን አመሰግናለሁ። በመቀጠል ደግሞ ኤደን ገረመው በአውሮፓውያኑ አዲስ ዓመት ዋዜማ በጎብኚዎች ስለሚጨናነቀው የኒውዮርክ አደባባይ ትነግረናለች። አሮጌው ዓመት እያለቀ በአዲሱ ሲተካ በኒውዮርክ ታይምስ ስኩዌር አደባባይ በሀገር ውስጥ ጎብኚዎች መሞላቱ ከከተማዋ ተወዳጅ ባህሎች መካከል አንዱ ነው። በየዓመቱ በሺዎች የሚቆጠሩ ሰዎች በማዕከላዊ መንሃተን መንገድ ላይ በመሄድ የዘመኑ መቀየር የሚያበስረውን ትልቁ ኳስ ይለቀቅ ይመለከታሉ። በኒውዮርክ 2024 ቀደም ብለው የደረሰ ይመስላል። 2024 የሚል የተጻፈባቸው ቁጥሮች ከሎስ አንጀለስ ድረስ ተጉዞ የመጡ ሲሆን ከገና አንድ ቀን ቀደም ብለው ደርሰዋል። እነዚህ ቁጥሮችና ኳሱ ለዋዜማው በ በ25 ፎቅ እርዝማኔ ላይ ተሰቅለው ቁልቁል ከመለቀቃቸው በፊት እንዲሁ እንዳሉ የሚቆዩ ሲሆን ወደ ታይምስ ስኩዌር የሚሄዱ ሰዎች አብረዋቸው ፎቶግራፍ መነሳት ይችላሉ። ቶም ሃሪስ የታይምስ ስኩዌር ህብረት ባልደረባ ናቸው። በዚህ በታይም ስኩዌር አደባባይ ኳሱን መጣል የጀመርነው ከጎርጎሳውያኑ 1907 አንስቶ ነው። የመጀመሪያው የአዲስ ዓመት ዋዜማ በታይም ስኩዌር የተከበረው እንደ አውሮፓውያኑ አቆጣጠር 1904 ዓመተ ምሕረት ኒውዮርክ ታይምስ የዜና አውታር እዚህ የሚገኘው ህንፃ ውስጥ ሲገነባ ነው። ከዚያም ሰብዌ የተባለው የፈጣን ሳንድዊች ምግብ ቤት ተከትሎ መጣ። ከዚያ በኋላ ነው ይህ አካባቢ ታይም ስኩዌር የተባለው። ሌላ በክፍለ ዘመኑ ያልተቀየረ ባህል ቢኖር አውድ ዓመቱን የሚያሳምሩት የሚበተኑ ወረቀቶች ናቸው። ነገር ግን እዚህ ባህል ላይ ትንሽ የምትሃትም ታክሎበታል። የከተማዋ አፈታሪክ በአዲሱ ዓመት ምኞቶውን በእነዚህ ወረቀቶች ላይ አስፍረው በኋላ ላይ አንድ ላይ ሲበተኑ አንድ ሰው ካገኛቸውና ከያዛቸው ህልሞ፣ እውን ይሆናል ይላል። ይህንን ባህል ለመፈጸም ታዲያ ሰዎች በታይም ስኩዌር የምኞት መጻፊያ ላይ ተሰልፈው ይታያሉ። የአዲስ ዓመት ህልማቸውንም እንዲሁ ያሰፍራሉ። ሶፊ የኒውዮርክ ከተማ ነዋሪ ናት። የሆነ አንድ ሰው ቢያነሳው የሚያስደስት ነገር ነው። የሆነ ሰው ይዞት አንብቦት ከዛ ወደ አዲስ ዓመት ይዞት ሊሻገር ይችላል። እንደሚመስለኝ ይሄ ደስ የሚል ሀሳብ ነው። ተመሳሳይ ፈርናንዶ የብሩክሊን ነዋሪ ሲሆን የአዲስ ዓመት ዋዜማ እዚህ ስፍራ እገኛለሁ ይላል። ባለፈው ዓመትም እዚህ ነበርኩ በዩቲውብ አምድ ላይ እየቀረስኩ አስተላልፍ ያለው የአካባቢውን ልምድ የሚያውቁ ሰዎች ታዲያ ሰዎች የዘመን መለወጫውን የሚያበስረው ግዙፍ ኳስ ሲለቀቅ ለማየት የሚመጡ ከሆነ ቀደም ብለው ልዩ የሆነውን ምትሃታዊ ትዕይንት የሚያዩበት ለእይታ ምቹ የሆነ ስፍራን መያዝ ይኖሩባቸዋል ይላሉ። ይህ ትዕይንት ብዙዎች የወቅቱን ብርድ ተቋቁመው በታይምስ ስኩር ላይ በመቆም የሚከታተሉትም ነው። ለኤለና ውልፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን፣ እናመሰግናለን። በመቀጠል ደግሞ ስለ አንድ ቴክኖሎጂካዊ ግኝት እንነግራችኋለን። በኮሎራዶ በሚገኘው የሮኪ ተራራ ዙሪያ የሚጥለው በረዶ ባለፉት ሁለት ዓመታት ውስጥ በእጅጉ ቀንሰዋል። በዚህ ምክንያት በደረቁ ቀጠና ህይወትን ያቆይ የነበረው የውሃ መጠን አንሷል ማለት ነው። ኖሃ ሞሎች በኮሎራዶ ዩኒቨርሲቲ የአርክቲክና አልፓይን ቀጠናዎች ተቋም የበረዶ አጥኚ ናቸው። በምዕራብ ዩናይትድ ስቴትስ 60 ሚሊዮን ያክል ህዝቦች የውሃ ፍላጎታቸው በሚቀልጥ በረዶ ላይ የተመሰረተ ነው። በመላ ዓለም ላይ ያለው ፍላጎት ደግሞ ከቢሊየን በለጥ ያለ ነው ነው ያሉት። ሞሎች በረዶው በሚቀልጥ ጊዜ ምን ያክል ውሃ እንደሚገኝ በመገመት በርቀት መረጃዎችን የሚያጠናክር ቴክኖሎጂ ይጠቀማሉ። በጣም ጥቁር ሰማያዊው የበዛ በረዶውን ይወክላል፣ ፈካ ያለው ሰማያዊ ክፍል ደግሞ አነስተኛ በረዶውን ያሳያል። ያሉት የሳተላይት ምስል የኮምፒውተር ንድፍና የመሬት ላይ ጥናትን በማቀናጀት ሞሎዎች እንዲሁም ቡድናቸው የሚቀልጠውን በረዶ መጠን ትንበያ ትክክለኝነት ለማሳደግ ችለዋል። ይህ ምን ያክል ውሃ መለቀቅ እንዳለበትና መቼ መለቀቅ እንዳለበት ለሚወስኑ የውሃ ስርጭት ባለሙያዎች ቁልፍ መረጃ ነው። ነውሃ ሞሎች በድጋሚ የትንበያን ትክክለኝነት ማሳደግ ሲቻል፣ የውሃ ስርጭት አቅምን ማሳደግ ይቻላል። ለጥቅም የሚውል ውሃን በስርዓቱ ውስጥ እንደማስተዋወቅ ነው ነው ያሉት። ሌላው ግኝት ከአውሮፕላኖች ላይ ሆኖ የበረዶውን ስርጭት አቅጣጫ ለመረዳት ያስችላል። በብሔራዊው የህዋ ሳይንስ ተቋም ናሳ የተሰራ አውሮፕላን ሊዳር በተባለው የጨረር ቴክኖሎጂ አማካኝነት ከምድር ላይ መረጃዎችን ያነባል፣ ይለካል። ናሙለዎች በድጋሚ በበጋው ወቅት የለካነውን ቁመት በክረምት ከለካነው ላይ ስንቀንስ ክለኛውን የበረዶ ጥልቀት ይሰጠናል ያሉት። የውሃ ይዘት መጠንም በበረዶ ውስጥ በእጅጉ ስለሚለዋወጥ በረዶውን በእጅ መለካት አሁንም ድረስ ቁልፍ መረጃዎችን ይሰጣል። ይሁንና ኒጥናቶች የቡድኑ አባላት በጎበኟቸው ስፍራዎች ብዛት ልክ የተወሰኑ ናቸው። በርቀት ቴክኖሎጂው የተሰበሰበው መረጃ ሲታከልበት የተሻለ ሙሉ ምስል ይገኛል። የአየር ንብረት ለውጥ የተለመዱ ድግግሞሾችን ሲያውቅ ሲያውግ፣ ሕይወታቸውን የመሠረቱበትን ሰዎች ፍላጎት ለማሟላት ከበረዶ የሚገኘውን የውሃ መጠን በትክክለኛ ሁኔታ መተንበይ በእጅጉ አስፈላጊ ነው። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማሪ ደግሞ በድምፅና ምስል ምህንድስናው አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።